the voice of America ገዢው ፓርቲ ኢህአዴግና መንግስት የፖለቲካ መሪዎችና ግለሰቦች ያሏቸውን ለመፍታት የደረሱበት ውሳኔ መነሻ ከአገሪቱ ወቅታዊ ሁኔታ አንጻር እያነጋገረ ነው። አራቱ የኢህአዴግ ድርጅቶች እርስ በርሳቸው እንዲሁም ከፌዴራሉ መንግስት ጋር ያላቸው ግንኙነትም ምላሽ የሚፈልጉ ጥያቄዎችን ያስነሳል ይላል። እስክንድር ፍሬው ከአዲስ አበባ ተከታትሎታል። እነሆ ዘገባው ነው። ያለፉት ሁለት የተቃውሞ ዓመታት ብዙ አሳይተዋል። የተከደነ ገመና ከፍተዋል። በገዢው ፓርቲ አራት አባል ድርጅቶች መካከል ያሉ ልዩነቶችም ተንጸባርቀዋል። ለ17 ቀናት የተካሄደውን የኢህአዴግ ሥራ አስፈጻሚ ኮሚቴ ስብሰባ አስመልክተው የተናገሩት ጠቅላይ ሚኒስትር ኃይለማርያም ደሳለኝም በመካከላቸው ስለነበሩ ችግሮች ጠቅሰዋል። በውስጣችን የነበረ ሰፊ መጠራጠር፣ አለመተማመን እነዚህ ደግሞ በስራዎቻችን ላይ የፈጠሩት ከፍተኛ ችግር ያለ በመሆኑን ይሄንን ሳናፍር ሰዎች ሳንሸማቀቅ በሙሉ አውጥተን መወያየት በመቻላችን ነው። እንግዲህ ስብሰባው የተሻለ መግባባት የተፈጠረበት ጥሩ መግባባት የተፈጠረበት ነው ያልኩት። አራቱ የኢህአዴግ አባል ድርጅቶች ወይም የፌዴራል መንግስቱና አባል ፓርቲዎቹ በአንዳንድ ጉዳዮች ላይ የተለያየ አስተያየት መስጠታቸው እየተለመደ አልነበርም። በምስራቅ አድርጌ ለተቃውሞ ሰልፍ ከወጡ የጨለንቆ ከተማ ነዋሪዎች አስራ አምስቱ ሲገደሉ ከክልሉ መንግስት የተሰጠው ማብራሪያ ለዚህ ማሳያ ይሆናል። ፕሬዚዳንቱን ለማ መገርሳን ወክለው ያነጋገሩኝ የክልሉ መንግስት ቃል አቀባይ አቶ አዲሱ አረጋ አስተያየት ቀጥተኛና ከፌዴራል መንግስቱ ጋር የተለየ ነበር። ይሄ ሰላማዊ ዜጎች ላይ፣ ሰርተው በሚኖሩ ዜጎች ላይ፣ ምንም መሳሪያ ባልታጠቁ ዜጎች ላይ የተፈጸመ ጥቃት ነው፣ ወንጀል ነው ብለን ነው የምናምነው። ወንጀል እስከሆነ ድረስ ደግሞ ይሄን ያዘዘ አካልም ከዛም በተረፈ ደግሞ እዚህ ውስጥ የተሳተፉ አካላትም በህገ መንግስቱ መሰረት በሀገሪቱ ህግ መሰረት መጠየቅ መቻል አለባቸው። የሰላማዊ ዜጋ ደም ፈሶ መቅረት የለበትም። የሰላማዊ ዜጋ ሰው፣ መሳሪያ ያልታጠቀ ሰው እንዲሁ በጠራራ ፀሐይ ሰልፍ ስላደረገ ሰልፍ ቢያደርግ ተመጣጣኝ የሆነ እርምጃ ወስዶ ያንን ሰልፍ ማስቆም ይቻል ነበር። ነገር ግን አሁን የተወሰደው እርምጃ በሰው ህይወት ላይ ከፍተኛ የሆነ ጉዳት ያደረሰ ስለሆነ ወንጀል ነው። ይህን ያዘዘውም አካል እንደገና ደግሞ እዚህ ውስጥ የተሳተፉ ያቋምናያለን። አንዳንድ ተንታኞች እንደሚሉት በምዕራብ ሸዋ ጊንጪ ከተማ በህዳር 2008 በተጀመረውና በርካታ አካባቢዎችን ባዳረሰው የተቃውሞ እንቅስቃሴ የፌዴራሉም ሆነ የክልሉ መንግስታት የዚህን ያህል ጫና ውስጥ ገብተው አያውቁም። በጸጥታ ኃይሎች የሚወሰደው የኃይል እርምጃ እንዲቆም፣ የታሰሩ የፖለቲካ መሪዎችም እንዲፈቱ የሚቀርቡ ጥያቄዎች በተለይ የኦሮሚያን ክልላዊ መንግስት አጣብቂኝ ውስጥ እንደከተቱትም ያምናሉ። በኦሮሚያና ሶማሌ ክልል ድንበር በተነሳው ግጭት ለተፈናቀሉ ወገኖች ገቢ ለማሰባሰብ የተጠራውና በአዲስ አበባ ሚሌኒየም አዳራሽ የተካሄደው ኮንሰርት ይህ ከተንጸባረቀባቸው አጋጣሚዎች ሀገሮች አንዱ ነው። ድምፃዊው ሀጫሉ ሁንዴሳ ሸልሎ ያልጠገበ ጀግና ቂሊንጦ ይገኛል ቃሊቲ ይገኛል በማለት በእስር ላይ ስለሚገኙ የኦሮሞ የፖለቲካ መሪዎች እየዘፈነው አቶ ለማ መገርሳ አቶ አባዱላ ገመዳና ሌሎች ከፍተኛ አመራሮችን ጨምሮ በኦሮሚያ ገዢ ፓርቲ ኦህዴድ አባላት በተሞላ አዳራሽ ውስጥ ነው ኒማለን ጌረራ ተኖ ያደዬለላ ኢር ጌረሬን ኡፍኔ ሂዳ ቃልቲ ጅራ። በአማራ ክልል በተካሄዱ የተቃውሞ እንቅስቃሴዎችም የፌዴራሉንና የክልሉን መንግሥታት በእኩል ዐይን ያለማየት ሁኔታዎች የተንጸባረቁባቸው አጋጣሚዎች ነበሩ። ከወልቃይት ሕዝብ የአማራ ማንነት ጥያቄ ጋር በተያያዘ የታሰሩት ኮሎኔል ደመቀ መዳኘት ያለባቸው አዲስ አበባ ሳይሆን ጎንደር ውስጥ ነው በሚል የተነሱ ተቃውሞዎች ይታወሳሉ። የክልሉ ፕሬዝዳንት አቶ ገዱ አንዳርጋቸውም ይህ የሕዝብ ስሜት እንደሚጠበቅ በቴሌቪዥን መስኮት ቀርበው ለጋዜጠኞች መናገራቸው ይታወሳል። እናም እንደዚህ አይነት ጥያቄዎች ሲቀርብላቸው የቆዩት የኦህዴድና የብአዴን ባለስልጣናት እንደዚሁም ሌሎቹም በኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ ላይ ምን አቋም እንዳራመዱ አይታወቅም። የፖለቲካ መሪዎች እንዲፈቱ የተደረሰበት ውሳኔ መነሻም አልተገለጸም። ታዋቂው የህግ ባለሙያና የቀድሞ የተቃዋሚ ፓርቲ አመራር አባል ዶክተር ያዕቆብ ኃይለማርያም ግን ውሳኔው የቅርቡን ጨምሮ ለአመታት ሲቀርቡ የነበሩ ጥያቄዎችና የተካሄዱ የተቃውሞ እንቅስቃሴዎች ውጤት እንደሆነ ያምናሉ። እስረኞች ይፈቱ የሚለው ትግል እኮ ከብዙ ጊዜ ጀምሮ የተሰነቀ ነገር ነው። ማንኛውም ተቃዋሚ እንዲሁም ንግግር ወይንም ቃለ ምልልስ በሚያደርግበት ጊዜ የሚጀምረው ሁል ጊዜ የፖለቲካ እስረኞች ቱ የሚል ነበር። እና አሁንም የህዝብ ግፊት ነው። የህዝብ ግፊት ያመጣው ነገር ነው። የህዝብ ትብብር አንድ ላይ ሆኖ መታገሉ ያመጣው ውጤት ነው። እርግጥ ነው ይሄ ጅምር ነው። ገና ብዙ የሚቀር ነገር አለ። የህዝቡ ትግል ገና ወደፊት ውጤት የሚያመጣ ይሻገራል። ወደፊቱ እስኪሻገር ድረስ ደግሞ እስረኞች ብቻ በመፈታታቸው ኢትዮጵያ ውስጥ ዲሞክራሲ ተጎናጽፈናል ማለት አንችልም። ይሄ ጅምር ነው፣ ትግሉ መቀጠል አለበት። ወደ ዲሞክራሲ የሚደረገው እንቅስቃሴ የበለጠ አጎልብተን መቀጠል ይኖርብናል። ምን ያህሉን ሊያካትት ይችላል ይህ እርምጃ ብለው ይገምታሉ? ከትናንትናው ከጠቅላይ ሚኒስትር ኃይለማርያም ደሳለኝ አገላለጽ እንግዲህ አንዳንዶቹ የተፈረደባቸው፣ አንዳንዶቹ ገና በሂደት ያለ ጉዳያቸው የሚል አገላለጽ ነው የተጠቀሙት። የፖለቲካ መሪዎችም ብለዋል፣ ግለሰቦችም ጭምር ብለዋል። እኔ ስረዳው በእውነት በጣም ብዙ ህዝብ የሚያጠቃልል ነው። ኢህአዴግ ስልጣን ከያዘበት ጊዜ ጀምሮ ነው የምንነሳው። ኢህአዴግ ስልጣን ከያዘበት ጊዜ ጀምሮ በአሸባሪነት ህገ መንግስቱ ለመናድ ተንቀሳቅሰዋል በተባለ በ ሙሉ እነሱ ሁሉ ያጠቃልላል። በኢትዮጵያ አቆጣጠር ከዘጠና አንድ ጀምሮ የሚያጠቃልል ነው። ከዛ ያነሰ መሄድ ማለት በእውነት ምንም እንቅስቃሴው የትም የሚደርስ ነገር ነው ማለት አይደለም። ይሄ የተሰነቀው ተስፋ የበለጠ የሚያቀጭጭ ይሆናል። እገሌ እገሌ የሚባል ነገር የለም። በእርግጥ ነው ቁጥሩ በጣም ብዙ ሊሆን ነው፣ ግን ይሁን እነኚህ እኮ በደረቅ ወንጀል የሰሩ ሰዎች አይደሉም። ወደፊቱ ሰው ይገላሉ፣ ይሰርቃሉ ተብሎ የሚጠረጠሩ ሰዎች አይደሉም። ብዙዎቹ እናቃቸው ናቸው። እነ እስክንድር ነጋ፣ እነ ዶክተር መረራ ሌሎቹም ሌሎቹም አሉ። እንኳን ወንጀል ሊሰሩ ሰውን የሚሰድቡ ሰዎች አይደሉም። ስለዚህ ምንም የሚያሰጋ ነገር የለም። ይልቅ አሁን የተጀመረውን ተስፋ በሕዝቡ በኩል እንዳይቀጭጭ በአሸባሪነት በጋዜጠኝነት በሕገ መንግስት በመናድ የተባሉትን በሙሉ ማጠቃለል አለበት፣ አለዚያ በእውነት ታጥቦ ጭቃ ነው የሚሆነው። የኢህአዴግ ስራ አስፈጻሚ ኮሚቴ የደረሰበትን ውሳኔ ተከትሎ ከእስር የሚፈቱት የፖለቲካ መሪዎችና ግለሰቦች የትኞቹ እንደሆኑ መንግስት ግልጽ አላደረገም። በፈጸሙት ወንጀል ምክንያት በፍርድ ቤት የተፈረደባቸው ወይም ክስ ተመስርተባቸው ጉዳያቸው እየተጣራ የሚገኝ የፖለቲካ አመራሮችና ግለሰቦች ምህረት ሊደረግላቸው እንደሚችል ብቻ ነው ጠቅላይ ሚኒስትሩ ያስረዱት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ